የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች፣ አሁን በቅድሚያ ዜና እናቀርባለን። ለአንድ የትውልድ እድሜ ያህል ከአሜሪካ የፖለቲካ ያልተለዩት ሂለሪ ክሊንተን ዛሬ ማታ ዲሞክራሲያዊ ፓርቲን ወክለው ለፕሬዚዳንትነት ለመወዳደር የቀረበላቸውን ስያሜ ለመቀበል ተዘጋጅተዋል። በመጪው ጥር ወር የፕሬዚዳንት ኦባማ የስልጣን ጊዜ ሲያበቃ አዲሷ ፕሬዝደንት ለመሆን የአሜሪካ ሕዝብ ለምን ሊያምናቸው እንደሚገባ ያስረዳሉ። አሃዞች እንደሚያመለክቱት ክሊንተን በሀገሪቱ እጅግ የሚደነቁ ሴት ሆነው ሳለ አብዛኞቹ አሜሪካውያን አናምናቸውም ይላሉ። ይህም እርስ በርሱ የሚቃረን አመለካከት ሆኗል። ዲሞክራቶች በትላንቱ ብሔራዊ ጉባኤያቸው ያስተላለፉት መልእክት ግን ግልጽ ነው። ሂለሪ ክሊንተን ቀጣይዋ የዩናይትድ ስቴትስ ፕሬዚደንት ለመሆን ዝግጁና ብቃት ያላቸው ናቸው፣ ዶናልድ ትራምፕ ግን ዝግጁ አይደሉም ብቃትም የላቸውም የሚል ነው። ፕሬዚደንት ኦባማ ባደረጉት ንግግር አስተዳደራቸው ስላከናወናቸው ስኬቶች ነካክተዋል። ከዚያ በኋላ ሂለሪ ክሊንተን ሀገሪቱ የተሻለች የምትሆነው የተለያየ የታሪክ ጀርባ ያላቸው ሰዎች በአንድነት ሲቆም ነው የሚል እምነት ያላቸው ተወዳዳሪ መሆናቸውን አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ለመሆን ከተወዳደሩት ወንድም ሆነ ሴት ከሂለሪ ክሊንተን በላይ ዝግጁ የሆነበት ጊዜ አልነበረም ብለዋል። ፕሬዝዳንቱ በያዝነው ዓመት በዚህ ምርጫ ጊዜ ጥርጣሬንና ፍርሃትን ትተን መልካም ገጽታን ላይ በማትኮር ረገድ ከእኔ ጋር እንድትቆሙ እጠይቃለሁ። ሂለሪ ክሊንተንን ለፕሬዝዳንትነት በመምረጥ አሁንም ይህች ታላቅ ሀገር በምትሰጠን ተስፋ የምናምን መሆናችንን ለዓለም ለማሳየት ከእኔ ጋር እንድትቆሙ እጠይቃለሁ ብለዋል ፕሬዚዳንት ኦባማ። በትላንቱ የዲሞክራቶች ብሔራዊ ጉባኤ በተደረጉት ንግግሮች ላይ ያተኮረ ዝግጅት ወደ ኋላ ይቀርባል። ሪፑብሊካውያን ፓርቲ ወክለው ለፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ጊዜ ከኮምፒውተራቸው የተሰረዙትን የኢሜይል መልእክቶችን ሩሲያ ስርስራ እንድታወጣ የጠየቅኩት ለምጸት ያህል ነው ብለዋል። የክሊንተን የምርጫ ዘመቻና የብሔራዊ ጸጥታ ጠበብት አሜሪካ ውስጥ ፕሬዚዳንታዊ ምርጫ በሚካሄድበት በአሁኑ ወቅት ሞስኮ በሂለሪ ክሊንተን ላይ የሳይበር ስለላ እንድታካሄድ ትራምፕ ትላንት መጠየቃቸውን አውግዘዋል። የመከላከያ ሚኒስትር እና የሲአይኤ ማለት የማዕከላዊ ስለላ አገልግሎት ዳይሬክተር የነበሩት ሊዮን ፓኔታ በትላንቱ የዲሞክራቶች ጉባኤ ባደረጉት ንግግር ለፕሬዝዳንትነት የሚወዳደር ማንኛውም አይነት ሰው ይህን ያክል የኃላፊነት ስሜት የጎደለው ይሆናል ብዬ ለመገመት ያዳግተኛል ብለዋል። ትራምፕ ፎክስ ኒውስ ከተባለው የቴሌቪዥን ጣቢያ ለምን እንደዛ እንዳሉ ለቀረበላቸው ጥያቄ ለምፀት ያህል ነው ሲሉ መልሰዋል። ዊኪሊክስ የተባለው የዩናይትድ ስቴትስ ምስጢራዊ ሰነዶችን አሸልኮ የሚያወጣው ቡድን ትላንት ከዲሞክራሲያዊ ፓርቲ ብሔራዊ ኮሚቴ የኢንተርኔት አገልግሎት የተሰረሰሩ 29 የተቀረጹ ድምጾችን ይፋ አድርጓል። በድምጽ የተቀረጹት መልእክቶቹ ከሰባት የዲሞክራቲክ ፓርቲ ብሔራዊ ኮሚቴ አባላት ኢሜይሎች የተቀዱ ሳይሆን አይቀርም። በርኒ ሳንደርስ በዲሞክራሲያዊው ፓርቲ ባሳደሩት ተጽዕኖ የተበሳጨ የፖለቲካው የተበሳጩ የፓርቲው አባላት እንዳሉ የሚያሳዩ መልእክቶች አካቷል። አንድ ሰው የተወው የድምፅ መልእክት በርኒ ሳንደርስ በዲሞክራሲያዊ ፓርቲ ብሔራዊ ጉባኤ ላይ ንግግር እንዳያደርጉ እንደሚፈልግ ያሳያል ሲሉ ዘገባዎች ጠቅሰዋል። ዊኪሊክስ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው ወሬውን ያሸለከው። የቱርክ መንግስት ከ2400 በላይ የሚሆኑ ወታደራዊ ሰራተኞችን ከስራ ባባረረ ማግስት ከፍተኛው ወታደራዊ መማክርት የተባረሩት ባለስልጣኖችን የሚተኩ ሰዎችን ለመሰየም አስቸኳይ ስብሰባ አካሂዷል። የቱርክ ወታደራዊ ኃይል ከስራ የተባረሩትን 149 ጄኔራሎችንና አድሚራሎችን መተካት ይኖርባቸዋል። ወታደራዊ ባለስልጣኖቹ የተባረሩት ከሁለት ሳምንታት በፊት ተሞክሮ በከሸፈው መፈንቅለ መንግስት ነበሩበት በሚል ጥርጣሬ ነው። ከስብሰባው በፊት ሁለት ከፍተኛ ስልጣን ያላቸው ጀኔራሎች ከስልጣን ለመሰናበት ጠይቀው ተሰናብተዋል። የኢብስ ወታደራዊ ኤታ ማዦር ሹም ኤሳን ዩር እንዲሁም የማሰልጠኛና በእምነት የማነጽ እዝ ኃላፊ ካሚል በሱግሉ ናቸው የተሰናበቱት። የሶሪያው ፕሬዝዳንት ባሽር አልአሳድ በቀጣዮቹ ሶስት ወራት ውስጥ መሳሪያ ውርደው ለመንግስት እጃቸውን እንደሚሰጡ አማጽያን ምሕረት እንደሚያደርጉ ዛሬ አስታውቀዋል። ፕሬዝዳንቱና የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ ሩሲያና የሶሪያ መንግስት ከተከበበችው አሌፖ ከተማ ለመውጣት የሚያስችሉ አራት ኮሪዶሮችን እንደሚከፍቱ ገልጸዋል። ሶስቱ መስመሮች ሲቪሎችና እጃቸውን መስጠት ለሚፈልጉ አማጽያን መውጫ ሲሆኑ አንደኛው መስመር ደግሞ መሳሪያቸውን ይዘው መሸሽ ለሚፈልጉ አማጽያን እንደሆነ አሳውቀዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በአሸባሪዎች ታግተው የነበሩት ሲቪሎችንና መሳሪያ ለማውረድ የሚፈልጉ አማጽያንን ለመርዳት ሰፊ ይዘት ያለው የሰብአዊ ረድኤት እንቅስቃሴ በቅርቡ እንደሚጀምሩ ሾይጉ በቴሌቪዥን ባደረጉት ንግግር ገልጸዋል። የሶሪያ መንግስት ኃይሎች የከበባ ዘዴን በመጠቀም በአማጽያን ቁጥጥር ስር የቆየችውን አሌፖ ከተማን ማስመለስ ጀምረዋል። አድማጮች ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ህገ ወጥ የገንዘብ ዝውውርና ሽብርተኞችን የመደጎም እንቅስቃሴን ለማቆም የሚረዳ አስመራ ውስጥ የተካሄደ የሁለት ቀናት አውደ ጥናት ተጠናቀቀ። ከአስመራ ብርሃን በርሀ ተከታዩን አጭር ዘገባ ልኳል። ከ19 ሐምሌ እስከ 20 ሐምሌ 2008 በኤርትራ መንግስትና የአፍሪካ የምስራቅና የደቡብ አፍሪካ የገበያ ድርጅት በጥንድ የተዘጋጀ የህገወጥ የገንዘብ ዝውውርን ለማስወገድና አሸባሪዎችን መደጎም ለማቆም የሚረዳው ለጥናት ተጠናቀቀ። በአስመራ ፓላስ ሆቴል በተካሄደው ስብሰባ ላይ የህገወጥ የገንዘብ ዝውውርን የማቆም አስፈላጊነት፣ ህገወጥ የገንዘብ ዝውውርን የማቆሚያ ዘዴና ደረጃዎችን፣ አሸባሪዎችን መደጎም የሚያስከትለውን አደጋ ፋይናንሳዊ እንቅስቃሴን የሚከታተል ክፍል ማቆምና በኮሜሳ አገሮች ሊኖር የሚገባውን ጥምረት በተመለከተ ምክክር ተካሂደዋል። የምክክር ስብሰባው ህገወጥ የገንዘብ ዝውውርን ለማስወገድና አሸባሪዎችን መደጎም የሚያስከትለን አደጋ ላይ በኤርትራና በኮሜሳ አገሮች መካከል የጋራ ግንዛቤ በማስጨበጥ በመቻሉ የመዝጊያው ስነ ስርዓት ላይ ተገልጠዋል። የምብራቅና ደቡብ አፍሪቃ የጋራ የገበያ ድርጅት 19 አፍሪቃ አገሮችን ያቀፈ ድርጅት ነው። ብርሃኔ በርሄ ለቪኦኤ ከአስመራ አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች እንደምናመሻችሁ ጤና ይስጥልኝ። አሉላ ከበደ ነኝ ከአዳነች ፍስሐዬ ጋር ማስተናግዳችሁ። ቀደም ሲል የነበረ የእሳት አደጋ ማስጠንቀቂያ የፈጠረው የቴክኒክ እክል አሁን ተስተካክሏል። እኔም ከአዳነች ጋር ማስተናገዱ እንቀጥላለሁ። ታዲያ ማምሻውን የበዛውን ጊዜ የሚወስደው በዩናይት ስቴትስ ፕሬዚዳንታዊ ዲሞክራሲያዊ ምርጫ የዲሞክራቲክ ፓርቲ ጉባኤ የትላንቱን ሶስተኛ ቀን ምሽት የተመለከተ ይሆናል። ኋላ ላይ እሱም እናስከትላለን። ከእነኛ ድምጾች ቀደም ብለን ልናሰማ የቴክኒክ ብልሽቱ ያላስቻለንን አንድ ድምፅ ላስቀድም። With confidence, there has never been a man or a woman. Not me. ናት ብዮ ነውባዴ ከዚህ ቀደም ማንም ወንድም ሆነች፣ እኔ አይደለሁም፣ ቤላ አይደለም፣ ማንም ይችን አገር ለመምራት የሂላርን ያህል ብቃት ኖሮት አያውቅም። አሁን ፕሬዚዳንት ባራክ ኦባማ ናቸው። ቀደም ብዬ እንዳስተዋወቅኩት በዕለቱ አብይ ርዕስ ቆየት ብሎ ይቀርባል። ከዚያ በፊት ግን አንድ ዘገባ ከአዲስ አበባ ደርሶናል። አራቱን የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ ዘጠኝ እስረኞች በክሊንቶ ማረሚያ ቤት በረሃብ አድማ ላይ መሆናቸው ታውቋል። መለስካቸው አምሃ ዝርዝሩን ይዟል። ክሊንቶ ተብሎ በሚጠራው ማረሚያ ቤት በአንድ ክፍል ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ብቻ እንዳልሆኑ የእነዚህ እስረኞች ቤተሰብ አባላት ይናገራሉ። የረሃብ አድማውን ከመጀመሪያው ቀን አንስቶ በማድረግ ላይ የሚገኙትም የኮንግሬሱን አመራር አባላት አቶ ጉርሜሳ አያና ነው አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ አቶ ብርሃኑ ተክለ ያሬድ፣ አቶ ዮናታን ተስፋዬ፣ አቶ ፍቅረ ማርያም አስማማው፣ አቶ ማስረሻ ሰጠኝና አቶ አበበ ኦርጌሳ እንደሆኑም ምንጮቹ ተናግረዋል። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ ሰሞኑን የነበረውን ሁኔታ ለቪኦኤ አስረድተዋል። ደጀኔ አልወጣም፣ የወጣው አዲሱ ነው። አዲሱን ደግሞ ያናገረችው እህቱ ናት። ዛሬ ዘጠነኛ ቀናቸው ነው። ለሊት ደግሟቸው ነው ገብተው ጉልኮስ የሰጧቸው። ቀንተውን ስተው ገብተው ነው እዛው በተኙበት ቤት ጉልኮስ የሰጧቸው። ሲነቁ ግን ጉልኮስ እጃቸው ላይ እንዳለ ነው የተናገሩት። አዲሱ ደግሞ ያው ሌሎቹ ስለደከማቸው እሱ ጉልኮሱን ይዞ አንድ ሰው ይምጣ ሲባል እሱ ነው መጥቶ ጉልኮሱ በእጁ ላይ እንዳለ ነው መጥቶ ቤተሰቡን ያናገረው። ዘጠኝ ናቸው። ዘጠኙም እዛ አንድ ቤት ያሉ ዘጠኙም ናቸው። ጉልኮስ እየወሰዱ ያሉ በአካላቸው ላይ የሚታይ ጉዳት እንዳለም ጠይቂያቸው የታዘቡት እንዲህ ሲሉ ገልጸዋል። በልጸዋል እናታቸው ላይ ትናንትና መራመድም አይችልም። ያው እኛ በግድ ምግብም ባይወስዶ እንዲያዩን ነው ያው ምግስቱ ወስደን ሂደን እንመልሳለን ይህን ደግሞ መፍትሄ የሚሰጧቸው መሰለን ማረሚያ ቤቱ ቶሎ የሚጨርሱ መሰለን እንጂ ራሳቸውን እስኪ ስጡ የሚጠብቁ አልመሰለንም። በጣም ተዳክመዋል ነው የሚልኛው። አዎ በጣም ተዳክመዋል። ትናንትና ራሱ ተመልሶ እስከሚሄድ ድረስ በጣም ብዙ ሰዓት ነው ቁሚ ያየሁት። በጣም እንትን ግድግዳዎቹን እንጨቶቹን እየያዘ ነው ሲሄድ የነበረ። እጁንም ራሱ መሸከም አልቻለም። መቶ ባናገር ነው ሰዓት መቶ ያናገረን አካልም የለም ነው ያለኝ። በሌላ በኩል ደግሞ የኦሮሞ ፌደራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በአሁኑ ወቅት በኦሮሚያ ክልል የተለያዩ ክፍሎች ያልተቋረጠ የሕዝብ ጥያቄና ተቃውሞ እንዳለ ከአባሎቻችን እየተረዳን ነው ሲሉ ለቪኦኤ የገለጹ አቶ ሙላቱ እንዳስረዱት ከሆነ በኦሮሚያ የተለያዩ ማዕዘናት ከሕዝብ ለሚቀርቡ ጥያቄዎች መንግሥት ተገቢ መልስ እንዳልሰጠን ተናግረዋል። ህዝባዊ ተቃውሞ ተቀስቅሶባቸዋል ያሏቸውን አካባቢዎችም እንደሚከተለው ዘርዝረዋል። አሁን በመንዲ አካባቢ፣ ምዕራብ ወለጋ እዛ አካባቢ ችግር እንዳለ ተረድተናል። እንዲሁም በምዕራብ አርሲ እንደምታውቁት በአሰሳ በዶዶላ በአካባቢ ያሉት በሙሉ ችግር ላይ እንዳለ ነው አሁን የምንገነዘበው። እንደዚሁም በምዕራብ እና ምስራቅ ሐረርጌ፣ በቦረና ዞን ምዕራብ ሸዋም እንደምታውቁት በከፍተኛ ደረጃ ተቃውሞዎች እየተካሄዱ ነው። እስኪ በመጀመሪያ መንዲ አካባቢ ተፈጽሟል ወይም ተደርጓል የተባለውን ነገር ዝርዝር ካሉት ሊነግሩ ይችላሉ? ኢንፎርሜሽኑን እንደተረዳን ህዝብ ሰላማዊ ሰልፍ ለማድረግ እንትን እያደረገ ነው። በኃይል እንግዲህ አንድ ለመቆጣጠር በየቦታው ኃይል እንደተሰማራ ነው። የኃይል እርምጃም እየተወሰደ ነው። በዚህ ጉዳቱ ምን ያህል እንደሆነ ለጊዜው በዝርዝር አልደረሰንም፣ እየተከታተልን ያለ ነው። ምክትል ሊቀመንበሩ እንዳሉት ከሆነ ፓርቲያቸውና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሀገሪቱ ለሚነሱ ህዝባዊ የመብት ጥያቄዎች መንግስት ከኃይል ይልቅ በሰላማዊ መንገድ እንዲፈታቸው በተደጋጋሚ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Apa, መለስካቸውን ለዘገባው እናመሰግናለን። አዲስ አበባ የሚያቆየን ሌላ ዘገባ የአዲስ አበባን የደረቅ ቆሻሻ ክምችት እና የፈጠረውን ፈተና ይመለከታል። እንደደረሰን እናቀርባለን። ፕሬዚዳንት ባራክ ኦባማ በዲሞክራሲያዊ ፓርቲ ጉባኤ ትላንት ባሰሙት ንግግር፣ ቀደም ብለን በመግቢያችን እንደጠቆም ነው፣ በተደጋጋሚ የሪፐብሊካን ፓርቲ እጩ ተወዳዳሪውን ዶናልድ ትራምፕን ነቅፈዋል። ፕሬዚዳንቱ በተጨማሪ ዶናልድ ትራምፕ ጎጠኛ መሪ ለመሆን ብቁ ያልሆኑና ሰዎችን በማስፈራራት የሚያምኑ በስራቸውም ትጉ ያልሆኑ ናቸው ሲሉ ተችተዋል። ይለናል ሶራ ሀለኬ ከፊላደልፊያ ባጠናቀረው ዘገባ። ወደ እሱንም ቆየት ብለን ነው የምናቀርበው። አሁን የእናንተ ድምጾች ናቸው የሚቀርቡት። ጤና ይስጥልኝ። እንደምን ናችሁ? ቪዎች ደህና ናችሁ ወይ? ከሰላምታዬ ቀጥዬም ማሳስባችሁ ትንሽ ነገር አለች። ባለፈውም ጊዜ ስትጠቅሱ ፍላዴልፊያን የፔንስልቫኒያ ዋና ከተማ እያላችሁ ደጋግማችሁ ነው የሚታወቅ። ግን ትክክለኛው የፔንስልቫኒያ ዋና ከተማ ሃርስበርግ ነው። ፍላዴልፊያ ትልቅ ከተማ ብትሆንም ዋና ከተማ አይደለችም። ሰላም፣ በደህና ሁኑልኝ። በእርግጥ አሰራራችሁ እንዴት እንደሆነ አላቅም። ከአቅማችሁ በላይም ሊሆን ይችላል። ለምን እንደማታስተላልፉት ይገርመኛል። አንዳንድ ነገሮች የሚፈጸሙን በእናንተ ላይ የማንሰማቸው በዜና የማታቀርቧቸው ነገሮች ስናይ በጣም ያስገርመናል። በጣም ከመጠን በላይ አሁን ዛሬ በኦሮሚያ ላይ ሳየው የዋልኩኝ በዚህ በዩቱብ በጣም ይገርማል። ሰዎች እየተገደሉ ሬሳ መሬት ላይ ወድቆ ወታደሩን እየተኮሰ በቪዲዮ ተደግፎ የሚያሳይ ስታይ በእናንተ ግን የማይንጸባረቅ ነገር ለምን እንደሆነ በጣም በጣም ይገርመኛልና እንዴት እንደምትመልሱልኝ ለዚህም አላቅም። ከይቅርታ ጋር በጣም ሳይገርመኝ ግን አልቀረም። ሀሎ ብሔራዎች የዘውትር አድማጫችሁ ምህረት አበበ እባላለሁ ከአዲስ አበባ ማለት በአማራው ክልል በአማራው ህዝብ ላይ በጎ በቤኒሻንጉል ጉሙዝ ሲደርስበት የነበረው ጥቃት ቀጥሎ ታልፏል። አሁንስ ስ ለምንድን ነው የትግራዮች ጥቃት በቀጥሎ ያልተላለፈው ነው የሚል የነበረው ወይስ ምን ማለት ነው? ወይስ ማንኛውንም ጥቃት የደረሰበት ነገር በሙላ የትግሬው ማህበረሰብ መክፈል አለበት ማለት ነው? በዚህ ሁኔታ ከሄድን ሀገራችንን በጥቂት ጊዜ ወደ እርስ በርስ ግጭት መቀየራችን አይቀርም። ስለዚህ አሁን ሁላችንም አስተውለን በማየት እናንተም ቢሆን በመተባበር ሁላችንም ቢሆን እንደዚህ አይነት ጠቂ በማይባሉ ሰዎች የሚደርሱ የኮሜንቶች እና ወይም ዘር ከዘር የሚያጋጩ ነገሮችን ማስቆም ይገባናል። አለበለዚያ ሀገራችን ወደ መጥፎ ነገር እንቀይራለን። እናንተም በዚህ ላይ ጥሩ ፕሮግራም ሊሰሩ ጠይቃለሁ። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ አዲስ አበባ የሚመልሰን ዘገባ ነው ተከታዩ። በየአካባቢው የሚሰበሰበው ቆሻሻ በፍጥነት ባለመነሳቱ የጤና ስጋት እየሆነባቸው መሆኑን አሜሪካ ድምጽ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች አማረሩ ይላል። ችግሩ በሰንዳፋ የተገነባው ዘመናዊ የደረቅ ቆሻሻ ማጠራቀሚያ በአካባቢው አርሶ አደሮች ተቃውሞ መነሳቱ ነው ይላል። እስክንድር ፍሬው ዝርዝሩን ይዟል። በአንዳንድ አካባቢዎች የሚታዩ የቆሻሻ ክምሮች፣ በቤቶች በራፍ የሚስተዋሉ ክምችቶች ሰሞኑን የከተማዋ ችግሮች ሆነዋል። ነዋሪዎች ከየቤታቸው አሊያም ከየግቢያቸው የሚሰበሰቡትን ቆሻሻ ወደ በራፍ ሲያወጡ በየአካባቢው የተሰማሩ የጽዳት ሰራተኞችም ይህንን እያነሱ በአንድ ቦታ ሲያከማቹ፣ የተከማቸውም በመኪና ተጭኖ ሲወሰድ እየተለመደ ተግባር ነበር። ሰሞኑን ግን እነዚህ የጽዳት ሰራተኞች በመደበኛ ተግባራቸው ላይ አልነበሩም። በራስ አገዝ ተደራጅቶ የሚሰሩትና በዚህ በጽዳት ዘርፍ ለረጅም ዓመታት ያገለገሉት ወይዘሮ ይህንኑን የሚያብራሩት መጀመሪያ ስሞትን ንገ ስሜን ለምን ይባዛል? ስሞት ይቅር። ለምንድን ነው አሁን በቅርብ ቆሻሻ ማንሳት የቀረው? እሱማ ሰንዳፋ ተከለክሎ ነው። ስለዚህ ረጲ እስኪጀምር ነው ሰሞኑን ማንሳት የቆመው። አሁን እየተጀምሯል እና ማኪኖቹን በይ ቦታ ደግሞ እየተበላሸ ነው። ስለዚህ ነው አሁን ሰሞኑን ረጲ ጀምረዋል። እስከሚያውቁ ድረስ ይኸው እየሄደ ነው። ግን እየሄደ ነው። ማኪና ተበላሸ ነው ማይባላል እንጂ እየሄደ ነው። ስንት ቀን ነው የቆመው? ሰንዳፋ ስላልጀመረ። ስንት ቀን ነው ማንሳት ቆሞ የነበረው? ስምንት ቀን ስምንት ቀን። እንደዚህ ብለው ስራ ተመለሱ ብለ እዛ ቁጭ ለነ ጥንቀት ባህር ጎ ቦታ ላይ ማለት ነው እንጂ ስራ ቆሞ ነበር። እርስ ማንሳት አዎ፣ ግን እንሄዳለን። ሄደን ቁጭ ብለን እንመጣለን። ሜዳ ላይ ያለው የተበታተነ ውሻ ተበተነ ምን አለ ጠርገን ተመልሰን እንመጣለን። እስካሁን ድረስ ይሄው ቁጭ ብሎንማ አሁንም አልደረሰ አልወጣም። በወይዘሮዋ የተጠቀሰው የሰንዳፋ ዘመናዊ የደረቅ ቆሻሻ ማጠራቀሚያ የአዲስ አበባ አስተዳደር በአንድ ቢሊዮን ብር ያስገነባው ነው። አስተዳደሩ ከኦሮሚያ ክልል ባገኘው 137 ሄክታር መሬት ላይ ሰንዳፋ ጨሌ ወረገኖ በሚባለው አካባቢ የተገነባው ይህ ዘመናዊ ማጠራቀሚያ አገልግሎት መስጠት ጀምሮም ነበር። ከሰባት ወራት አገልግሎት በኋላ ግን የአካባቢው አርሶአደሮች ከአዲስ አበባ የሚሄደው ደረቅ ቆሻሻ በዚያ ስፍራ እንዳይደፋ መከልከላቸውን ምንጮች ለቪኦኤ ገልጸዋል። እናም ከሐምሌ ወር የመጀመሪያ ሳምንት አንስቶ አዲስ አበባ በቆሻሻ ክምችት ስትቸገር ቆይታለች። ቪኦኤ ያነጋገራቸው ነዋሪዎችም የበሽታ ስጋት እንዳደረባቸው ገልጸዋል። አሁን ቆሻሻውን አውጡ ይሉናል። ቆሻሻውን አውጥተን ያው እዚህ እንደዚህ መንገድ ላይ ይከመራል። እነሱም ችግር ሆኖባቸዋል መሰለኝ። በቃ ይሄው እንደዚህ ተጠራቅሞ አዲስ በሽታ መጥቷል እየተባለ ነው። ለልጆቻችን በጣም እየፈራን ነው። እናም በኦሮሚያ ክልል ያስገነባውን አዲሱን ማጠራቀሚያ መጠቀም ያልቻለው የከተማዋ አስተዳደር ለግማሽ ምዕት ዓመት አገልግሎ የተዘጋውን የረጲ የቆሻሻ ማጠራቀሚያ ሰሞኑን እንደገና ስራ ማስጀመሩን የጽዳት ሰራተኞች ተናግረዋል። አንዳንድ ነዋሪዎች እንደሚሉት ግን ሁኔታዎች አሁንም አልተስተካከሉም። ወጣቷ አስተያየት ሰጪ ከነዚህ አንዷ ናት። አይ መውሰድ ትተዋል ቆይተዋል። መውሰድ ከተዉ ግፋቢል ከሀያ ቀን በላይ ነው መጥተው የሚወስዱት እንጂ ቆይተዋል መውሰድ አይወስዱም ሰው ላይ እነሳለንም አውጥተን በምናስቀምጥበት ጊዜ ያው የአካባቢ ብክለት ስለሚያስከትል እኛም ቤታችን ያስቀምጠዋል። ሌላው አስተያየት ሰጭም ቆሻሻ አይነሳም ያለው ዛሬ መተው ነው ያወጡትም። ያው እስካሁንም ደግሞ አልተነሳም ደግሞ ቢያንስ አይወጣም ነበር ከቤትም ከየበሩም አይነሳም ነበር። አይነሳም ያለው አሁን ነው በቃ ዛሬ ነው የመጡት እንጂ ከሀያ ቀን ምናም በላይ ሆኖታል። በየቤቱ ላይ በየበሩ ላይ ተከምሮ ነው የሚገኛለው። አርሶ አደሮች ተቃውሞ እንደገጠመው የተነገረው አዲሱ የሰንዳፋ የደረቅ ቆሻሻ 50 ቀሚያ ብዙ ወጪ የወጣበት መሆኑ ብቻ አይደለም፣ የአዲስ አበባን የደረቅ ቆሻሻ ማስወገድ ችግር በከፍተኛ ሁኔታ እንደሚቀርፍ ሲነገርለት የቆየ ነው። 50 ሜጋ ዋት የኤሌክትሪክ ኃይል የሚያስገኝ ጋዝ እንደሚያመነጭም ተገልጿል። ከሰባት ወራት በኋላ ግን እንሆ አገልግሎቱ ተቋርጧል። ሁኔታው አሳዛኝ መሆኑን እየጠቆሙ አንዳንድ ነዋሪዎች ሕብረተሰቡን ያለማማከር ውጤት ነው ብለዋል። አንድ ግንባታ ከመደረጉ በፊት የሚደረግ ጥናት አለ። ያ ጥናት ደግሞ በሙያተኛ ብቻ ሳይሆን በሕብረተሰቡ ጭምር መሆን እንዳለበት አምናል እና እኔ አሁንም የምፈርደው ጥናቱ ሲደረግ መጀመሪያ ሕብረተሰብን ያማከለ ነው ወይ? ምክንያቱም ሕብረተሰብን ያማከለ ከሆነ መከልከል ያ ሕብረተሰብ መልሶ ያንን ነገር አይከለክልም። ምክንያቱም ይሄ ሂደት ለረጅም ዓመት ታስቦ ነው ያን ያክል ገንዘብ የወጣበት። ስለዚህ ምን ያክል ህዝቡን እንዳላማከለ እንድገነዘብ አድርጎኛል። በእኔ አስተሳሰብ እና ብዙ ጊዜ እንደዚህ አይነት ስራ ሲሰራ አሁንም ወደፊትም ሲሰራ ህዝቡን ያማከለ እንደገና ለረጅም ጊዜ ይህ ህዝብ ሊጠቀምበት ይችላል፣ ህዝብ ላይገኝበት የሚችልበት ቦታ መሆን አለበት ብዬ አስባለሁ። ይህ ግንባታ ሲደረግ በጉዳዩ ላይ የከተማዋን አስተዳደር ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ዳዊት አየለ በነገ ዕለት ምላሽ እንደሚሰጡ ይነግረውኛል። ከተሳካ በሌላ ዘገባ እመለሳለሁ። በርካታ ወጪ የወጣባቸው ተግባራዊ የማይደረጉ የመንግስት እቅዶች የአንዳንድ ወገኖች ትችት መነሻ ሲሆኑ ቆይተዋል። በዚህ ዓመት ብቻ የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ የጋራ ማስተር ፕላን ተሰርዟል። ቅጣትን በመመዝገብ ላይ ያተኮረው አዲሱ የትራፊክ ደንብ ለሌላ ጊዜ ተላልፏል። በመደበኛ ስራ ላይ የተሰማሩ ተቀጣሪዎች የማህበራዊ ዋስትና ፕሮግራም የትግበራ ወቅትም እንደዚሁ ተራዝሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ፕሬዚደንት ባራክ ኦባማ በዲሞክራቲክ ፓርቲ ጉባኤ ትላንት ባሰሙት ንግግር በተደጋጋሚ የሪፑብሊካን ፓርቲ እጩ ተወዳዳሪ ዶናልድ ትራምፕን ነቅፈዋል። ፕሬዚዳንቱ በተጨማሪ ዶናልድ ትራምፕ ጎጠኛ መሪ ለመሆን ብቁ ያልሆኑና ሰዎችን በማስፈራራት የሚያምኑ በስራቸው ትጉህ ያልሆኑ ሰው ናቸው ሲሉ ገልጸዋቸዋል። ፕሬዚዳንቱ ይህን በተናገሩበት ወቅት የጉባኤው ተሳታፊዎች ሂላሪ ክሊንተን ኦባማን የምትተካ ብቸኛዋ ሴት ናት በማለት ጩኸታቸውን አሰምተዋል። በፕሬዚዳንት ባራክ ኦባማ የተመራው የዲሞክራቲክ ፓርቲው ባለከባድ ሚዛን ተናጋሪዎች ናቸው የተባሉት ምሽቱን አድምቀውት ዘልቀዋል። ታዲያ ባልደረባችን ሶራ ሀለኬ በስፍራው ይገኛል። ሶራ እንደምናመሸህ። እስኪ ከምሽቱ ዋና ዋና ንግግሮች ጠቅለል አድርገህ፣ በፕሬዚዳንት ባራክ ኦባማ ነው ይበልጡን ያነጋጋሪ የነበረውና የብዙዎችን ትኩረት የሳበው። እስኪ ምሽቱን አሳየን። አሉላ እንግዲህ የትላንትናው ምሽት የተለያየው መልክ ነበረው። ዛሬ በሂለሪ ክሊንተን እጩነትን በመቀበል የምጠናቀቀው የዴሞክራቶች የጠቅላላ ስብሰባ ትላንት ሌላ መልክ ነበረው። እንዳልኩኝ ፕሬዚዳንት ኦባማን ጨምሮ ሌሎች ተናጋሪዎች ነበሩበት። ለምሳሌ ምክትላቸው ጆ ባይደን ነበሩበት ቲም ኬይን የሂለሪ ክሊንተን ምክትል ፕሬዚዳንት ሊሆኑ የታጩት አሉ ነበሩበት። ሌሎችም የሲአይኤ ዳይሬክተር እና የመከላከያ የድሮ የመከላከያ ሚኒስትር የነበሩ ሊዮ ፓኔታም ነበሩበት። ሁሉም እንግዲህ የተናገሩት የሂለሪ ክሊንተንን ለምድ በማሞገስ የስራ አክባሪነታቸውን በማወደስ ነው የተናገሩት። ገና ስማቸው ስጠራና ለንግግር ሲዘጋጁ ጭብጨባና ሞገሳ ያልተለያቸው ኦባማ ተተኪያቸው ሊሆኑ የምችሉትን ሂለሪ ክሊንተንን በማሞጋገስ የተቀናቃኛቸውን ዶናልድ ትራምፕን ደግሞ በስራ ብቻ ሳይሆን በተለያየ ነገር እንደሚያውቋችሁ እና በብዙ ነገር በማንቋሸሽ ነበረ የተናገሩት። እንዲህ በማለት እርሳቸው እያደረጉ ያሉት መፈክር ማሰማትና ፍርሃት ማንገስ ብቻ ነው። የቻሉትን ያህል ሰው በፍራቻ እንዲዋጥ ካደረጉ ለመመረጥ የሚያበቃቸውን ድምፅ አገኛለሁ ብለው ነው የሚያምኑት። ያ ደግሞ የዶናልድ ትራምፕ ሌላ ያልሆነ ቁማር፣ ሌላ ኪሳራ ነው። የሚከስሩበትም ምክንያት እቅዳቸው የአሜሪካን ሕዝብ ለኪሳራና ለእጦት የሚዳርግ በመሆኑ ነው። ስለ ሂለሪ ክሊንተን ስናገሩ ደግሞ ሂለሪ ክሊንተን እየተለየ እንደሆኑና የአሜሪካን የወደፊት እድል መውሰን የሚችሉ ሰው መሆናቸው ነው የተናገሩት ፕሬዚዳንት ኦባማ። This year, in this election, I'm asking you to join me to reject cynicism and reject fear and to summon what is best in us to elect Hillary Clinton as the next president of the United States. <laughs> አሁንም በዚህ ታላቅ ሀገር ቃል ኪዳን የምናምን መሆናችንን ለዓለም በሚያሳይ ውሳኔ ሂለሪ ክሊንተንን ቀጣዩዋ ፕሬዚዳንታችን አድርጋችሁ ትመርጡ ዘንድ እንዳቀርባለሁ። ሶራ፣ እንግዲህ ቀደም ብለህ እንዳሰማሃን ፕሬዚዳንት ባራክ ኦባማ ሂላሪ ክሊንተንን መደገፍ ብቻ ሳይሆን ተቀናቃኛቸው ዶናልድ ትራምፕ የቱን ያህል ለአሜሪካ የማይበጁ መሆናቸውን ያሳዩበትን ንግግር ተናግረዋል። በተመሳሳይ ምክትላቸው ቀደም ብለህ ስማቸውን ያነሳኸው ምክትል ፕሬዚዳንት ጆ ባይደንም እንዲሁ ጠንከር ያለ አስተያየት ሰጥተዋል። እስኪ ወደዛ ውሰደን እንግዲህ እሳቸው ያሉት ምክትላቸው ጆ ባይደን ማለት ነው። አሜሪካ የራሳቸውን ጥቅም بمياس كبرو سووش مودك يلباتم <applause> <applause> ዓለምን ለማተራመስ የተነሳ ማጓራት ጥንካሬ የሚመስለው ሰው ነው። እኛ አሜሪካውያን ይህን ፈጽሞ ልንፈቅድ አንችልም። ሂለሪ ክሊንተን ለምክትል ፕሬዚዳንትነት ያጯቸው የሚኒሶታ ተወላጅ እና የስፓኒሽ ቋንቋን አቀላጥፈው የሚናገሩት ቲም ኬይን ደግሞ ሂለሪ ክሊንተንን አመስግነው ስለ ትራምፕ ያላቸውን እንዲህ በማለት ገልጸዋል። ይህችን ታላቅ አገራችንን ለአፈቅቤ ባዶ የተስፋ ቃል ለሚያንጋጋ ጉረኛ ልናስረክብ አይገባም። ቴም ኬን እንደ ጆ ባይደን ሁሉ ቀደም ብለህ እንዳሰማህን ዶናልድ ትራምፕን የሂላሪ ክሊንተንን ተቀናቃኝ ክፉኛ በመተቸት ነው የተናገሩት። ታዲያ በዚህ ብቻ አላ በቃ ምሽቱ ፕሬዚዳንት ባራክ ኦባማ ብዙውን በአዳራሹ የነበሩትንም ሆነ በቴሌቪዥን መስኮት የሚከታተለውን አሜሪካዊ በስሜት የያዘ ንግግር አሰምተዋል። ምናልባት ከሳቸው ንግግር ሌሎች ልታነሳቸው ለአድማጮች ልናጋራ የምንችላቸው ሀሳቦች ይኖሩ ይሆን? በጣም ብዙ ናቸው። እንግዲህ ብዙዎች አሉ። ብዙ ንግግሮች ተደርጓል። ፕሬዚዳንት ኦባማ በጣም ኃይለኛ ንግግር ነው ያደረጉት። በተለይም ስለ አሜሪካ የወደፊት ዕጣ ሲናገሩ የወደፊቱን አንፈራም፣ መልክ እናስይዘዋለን፣ እንደመጣው እንቀበላለን፣ አንድነታችን ጥንካሬያችን ነው በማለት ነው አስምሮ የተናገሩት። እንዲህ በማለት አሉላ ነገን በስጋት ተቆራምደን መጠበቅ አይደለም ስራችን ነጋችንን ማሳመር ማበጀት እንጂ እንደ አንድ ሕዝብም ከተናጠል ይልቅ በአብሮነታችን ጥንካሬ እንጎናጸፋለን። ሂለሪ ክሊንተን የምትረዳ እና የምታምነው ይህንን ነው። ይህች ጠንካራ ታጋይ፣ ይህች መሪ፣ ይህች እናት፣ ይህች የሴት አርበኛ ይህን ለመሰለች አሜሪካ ቀጣይነት ነው የምትታገለው። እንግዲህ የትናንትናው ምሽት ቀደም ብለህ እንደገለጽከው ሶራ፣ በርካታ ተናጋሪዎች በሞቀ ስሜት ተከታታዩን ወይም በቴሌቪዥን ምስሉን የሚከታተለውንም ሆነ በአዳራሹ የነበረውን የጉባኤውን ተሳታፊ የያዘ ንግግር ያሰሙበት ነው። ታዲያ ከዚህ ሁሉ ጎልቶ የተሰማ ምናልባትም ወደ መቋጫው ያመራ የፕሬዝዳንት ባራክ ኦባማ አንድ ታላቅ ንግግር ነበር። በሱ ላይ ምናልባትም የተሳታፊዎችን ስሜትም የማየት እድል ከነበረ ቀን ንግግራቸውን የመጨረሻ ቃል ታስታውሰንና ምናልባትም የዛሬ ምሽት የሚኖሩትን ትዕይንቶች የሚኖሩትን ንግግሮች ርዕሰ ጉዳዮች ታስታውሰናለ። በጣም ኃይለኛ ንግግር የነበረውና የብዙ ሰዎችን የብዙ ሺ ሰዎችን ቀልብ የሳበው ንግግር ይሄ ነበር። ከዚህ ቀደም ማንም ወንድም ሆነ ሴት እኔ አይደለሁም ቢል አይደለም ማንም ይህችን አገር ለመምራት የሂላሪን ያህል ብቃት ኖሮት አያውቅም። ሶራ እንግዲህ ይሄ የትላንትናው ምሽት ዝግጅት የሚመስልበትን ምናልባትም ከተናጋሪዎቹ ጎላጎላ ያሉትን ያነሳህበት የምሽቱን ጥይት የተመለከተ ክፍል ነው። ታዲያ ዛሬ ማምሻውን ምን ይጠብቃል? የመጨረሻው ቀን ሴናተር ሂላሪ ክሊንተን የፓርቲያቸው እጩነታቸውን የሚቀበሉበት ምሽት ነው። ዋና ዋናዎቹ ነገሮች አስታውሰህን ብንሰናበት እንግዲህ እንዳልከው ዛሬ ነው የምጠናቀቀው። ዴሞክራቶቹ የጠቅላላ ስብሰባቸው ዛሬ ይጠናቀቃል። አንድነታችን፣ ጥንካሬያችን በምል መሪ ስር ሲሰባሰቡ ነበሩ ለአራት ቀናት። ተናጋሪዎቹ የዛሬ ተናጋሪዎቹ ቸልሲ ክሊንተን የሂለሪ ክሊንተን ልጅ ናቸው። እናታቸውን ለንግግር ይጋብዛሉ። ሂለሪ ክሊንተን የፓርቲያቸውን ሹመት ይቀበላሉ። ሌሎች ተናጋሪዎችም ይቀጥላሉ። ለምሳሌ የሴት መብት ተከራካሪዎች እንግዲህ አሉላ ይሄን ይመስላል የዛሬው ዝግጅት። መልካም ሶራ፣ ወደ ኋላ ላይ ሰዓት ከተገኘ በሌላ ዝግጅት በተለይ ደግሞ የብሔራዊ ዴሞክራሲያዊ ተቋሙ የሚያካሄደውን ስነ ስርዓት የተመለከተ ሰዓት እንደ በቃን እናገኘሃለን። በነገው ምሽት የማጠቃለያውን ዝግጅት እናገኛለን። ለአሁኑ አመሰግናለሁ። መልካም ምሽት። መልካም ምሽት ለሁላችን አመሰግናለሁ አሉላ። አድማጮች አሁን የመዝናኛ ጊዜ ደርሷል። የመሐሙድን ሙዚቃ ነው የምናሰማችው የዘገየሽበት ምንድን ነው ምክንያቱ የሚለውን ዘፈኑ እናሰማለን። ምንሆ ምክንያቱ ምንሆ ምክንያቱ አይኖች ተራቦ ደረሰ ሰዓቱ የዘገየሽበት ምንሆ ምክንያቱ ምንሆ ምክንያቱ አይኖች ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ Foi valele bem, foi መሀሙድ ሀሙድ በቆየ ሰልቱ ነበር ዘና ያደረገን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አራት ያመለክታል። በዚህ ሰዓት በየሳምንቱ የሚቀርበው ባህልና ማህበረሰብ ነው። ተከታዩ በልዩ ልዩ ፕሮግራሞች ሳቢያ ለዛሬ የተሻገረ ቅንብር ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ከኪነ ጥበብ ባለሙያና ከሳይንሱ ሰው ጋር የተጀመረ ወግ በሚኖርባት የምዕራብ ካናዳዊቱ የካልጋሪ ከተማ ፔንት ሲቲ አርትስ ሮስተር በተባለ ፕሮግራም አማካኝነት ለአንድ ዓመት በከተማይቱ አደባባይ የሚቀሰቅስ የቅብና ግዙፍ የግድግዳ ላይ ስዕሎችን እንዲሰሩ ከተመረጡ የኪነ ጥበብ ባለሙያዎች አንዱ ለመሆን በቅቷል። ለማህበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የጥበብ ስራዎቹ ሳቢያም ለእውቀትና ለአድናቆት የበቃ ወጣት ሳሊ ነው። ሲሳይ ሽመልስ ዝንባሌና የሚጋሩት የህይወት ምልከታ ይበልጥ ያቀራረባቸው ይላቸዋል። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ሲያስተዋውቀን ዶክተር ጌታቸው የወጣቱ ስራዎች በማህበረሰቡ ውስጥ ተገቢውን የአክብሮት ስፍራ እንዲያገኙ በተደረገ ጥረት ዙሪያ ነበር የቀደመው ውይይታቸው ያተኮረው። የምሽቱ ቅንብር ደግሞ የሳይንስና ምርምሩ ሰው ከጥበብ ባለሙያው ጋር በትብብር በሚሰሯቸው ለማህበረሰባዊ ፋይዳ የዋለ ጥረት ዙሪያ ያተኮራል። በቀደመው ውይይታችን እልባት ካደረግንበት ነው የምንቀጥለው። የሳይንስና የኪነ ጥበቡን ሰው ስላስተባበረች መጽሔታቸው አብሮነት ሲሳይ ባጭሩ በምታስተዋውቀን እንንደርደር። ዶክተር ጌታቸውና እኔ አብረን የምንሰራ መጽሄት አጎልግሎቷ ለዚህ ከተማና በአቅራቢያው ላሉ አፍሪካውያን ሁሉ ነው እና ይቺ መጽሄት ሰፊ ድምጽ ሆና ተሻግራ የምትሄድ ዓለም አቀፍ እውቅና የምታገኝ በዚህ በኖርዝ አሜሪካ በሰፊው የምትሰራጭ እንደምትሆን ተስፋለን። እዛ ላይም እየሰራን ነው። መልካም ወደ ዶክተር ጌታቸው ልለፍ። ዶክተር ጌታቸው የሳይንስም ሰው ቢሆን ጥበቡ ማርኮ ታልና ወዲሁም ደግሞ ከሲሳይ ጋር የምታዘጋጁት መጽሔት አለ። ይሄ የመኖር ትርጉም ፍለጋ የሚመስለው ሲሳይ በፍቅር የገለጸውን መንፈስ እንዴት ነው የሚመለከቱት? ያው እንዳልከው ነው አሉላ። እኔ እዛ ውጭ ነኝ። ግን ምንድነው ከሲሳይ ጋር ያግባባንም ነገር ምናልባት መጀመሪያ የተዋወቅ ነው ሁለታችንም አዲስ ሆነለ የሆነ የምናበቢያ መድረክ ነበረ የተዘ- ያዘጋጀ ነው ማለት የራሳችን ግጥምም ይሆናል ጽሑፍ፣ ወግ እንደዚህ እርሶ ቀድሞውንም የስነ ጽሁፍ ወይ ስነ ጥበብ ዝንባሌም አለዎት ማለት ነው። ይጽፋሉ፣ ይገጥማሉ። ትንሽ ትንሽ ወግ መጽሐፍ፣ እንዲህ ግጥም እንደዚህ እወዳለሁኝ ና እዛ ተገናኝተን፣ በቃ ከዛ ወጥተን ነው ወደ መጽሔቱ ዝግጅት የገባን። ምናልባት ሲሳይ የሚያነሳው ይሆናል። ና ያ አሁን ሲሳይ በስህትና እየገለጸ ያለው አሁን የፍቅሩን እንደዛ የማህበረሰብ አገልግሎቱን ይህም አሁን መጽሔቱን ስናዘጋጅ በነገራችን ላይ ከሲሳይ ጋር የተለያየ መነሻና የተለያየ የሚያለያዩ ነገሮች ይኖራሉ። በዚህ በማህበረሰብ አገልግሎትና በአንድ አይነት ራዕይ ልበለው አንድ ሆነን የወጣ ነው። ከዛ ከመነባቢያ መድረኩ ወደ መጽሔቱ ውለት የመጣው እና ይህ የፍቅር የሚለው ምናልባት እሱ እድለኛ ነው። በቀለማት በተለያየ በብሩ ነገሮች እና በሚስቱ ነገሮች ይገልጻል። እኔ ደግሞ በቀጥታ እሁድ ሰንበት ማለት ሳያስፈልገው እሱ የሚገልጧቸው ነገሮች በመደሰት እና በማክበር ይህንንም አይነት አብሮ እውቅና እንዲያገኝ ከማድረግ አንጻር አብሬው ከጎኑ አለው ማለት ነው እና የሚናገራቸው ነገሮች በተግባርም የሚገልጻቸው ነገሮች ናቸው። በስራው የሚገልጻቸው ነገሮች ናቸው። ለተፈጥሮ ቀረብ ያለው ሙያውም ጎራ የሚያደርገው ይመስለኛል። ጥናቶ ተፈጥሮና አካባቢ የሚመለከት መሆኑ ራሱ እንዳይርቅ ያደርገዋል። ይሁንና ሳይንስና ጥበብ አንዳንዴ በግድ የተሰምረ በሚመስል መስመር እንለያቸው እንጂ፣ እንዲህ አሁን በእናንተ ስራና ጅምሮች ውስጥ እንደሚታየው አንዱ ሌላውን የሚይዝ የሚጨብጥም ይመስላል። ሲሳይላንተስ ዶክተር ጌታቸው ይዘውት የሚመጡት የተፈጥሮ ሳይንስ ጥናት በጥበብ ውስጥ ምን ገጽታ ይኖረዋል? ስትተባበሩ አብራቸው ስትሰሩ ምን ይዞ ታገኘዋለህ? በጣም በጣም ትልቅ ነገር ነው። በእውነት ዶክተር ጌታቸው የሳይንስ ባለሙያነቱን ጽሑፉን አንብቦ የሚሰራቸውን የሚጽፋቸውን ወጎች እያነበበ ሰው በሳይንስ እንደዚህ አሁን በሚሰራበት በጣም የተጠመጠ እና ወደዛ በጣም ያዘነበለ ሰው ነው ብሎ ለማለት እስኪከብደው ድረስ የሚያደርግ ልዩ ውበት ያላቸው ጥልቅ አመለካከቶች የሚያስደንቁ ስራዎች ናቸው። ብዙዎቹ በመጽሄቶቻችን ውስጥ ተካተዋል። ድሉን ላገኙ ሰዎች ይሄ አዲስ ነገር አይደለም የምናገረው ድረገጻችንም ይህንን ስራዎች ለብዙ ሰዎች እንዲያስተዋወቅ እያመቻቸን ነው። በሰፊው ማለት ነው። በተለያየ ቦታ እንዲታይ እና ዶክተር ጌታቸው በጣም ጥልቅ ተመልካች ነው፣ የሚያስደስቱ ስራዎችን የሚሰራ ሳይንስንም ጥበብንም አቻችሎ የሚሄድ ሰው ነው። ለእኔ ነው የሚገባኝ። በጣም በጣም ደስተኛ ነኝ እና በአክብሮት ነው። አብሬው እዚህ ግልጋሎት የቆምኩት ግሩም መስተጋብር ይመስላል። እስኪ ስለ መጽሔታችሁም አውጉን። መጽሔታችሁ አብሮነት በአይነት ቋንቋዎች ይታተማል፣ ከአማርኛ ውጭ በእንግሊዝኛ ይታተማል። በይዘት ደረጃ ምን አይነት ስራዎችን ያንጸባርቃሉ? ምን ያህል ጊዜ ሆነው እንደው ባጭሩ ስለ መጽሔታችሁም ብታስተዋውቁ ነው። ኦኬ፣ አብሮነት መጽሔት አሁን ለጊዜው በእንግሊዘኛና በእንግሊዝኛና በአማርኛ የተዘጋጁ ጽሁፎችን ነው ይዛ የምትወጣው። አብሮነት የሚለውን ርዕስ እንድናወጣ ምክንያቶች አሉ። ከጀርባ እኔ ስነ ጥበብ ትምህርት ቤት በመማር ጊዜ አዲስ አበባ ሁሌም ሮብ ሮብ እረፍት ሰዓት ላይ የምናዘጋጃት እዛው የተማሪዎች ስብስብ አድርገን የምናያት ትንሽ ክበብ ነበረች እና ስሟ አብሮነት ነበር። ቃሏ በጣም ወዳት አለው በተለያየ ሲኖኒም የሚባለው ተመሳሳይ ትርጓሚ ያላቸው የሚባሉ ቃላቶች እና አንድነት፣ ህብረት፣ አብሮ መሆን የመሳሰሉ ቢሆንም አብሮነት ይዘ ተቀለሟ ብዙም በሌሎች አይነት ሁኔታዎች ያልተረዘረዘች ነች እና በጣም መወዳት ቃል ነች እና ያንችን ቃል ይዤ ወደ መጽሔቱ ሀሳብ መጥቼ ዶክተርን ሳካፍለው በጣም በሚያስገርም ሁኔታ ነው ለቅሶ ውስጥ ያለውን ነገር ነው። በምሳሌ አቀረብኩለት እና በጣም በደስታ ነው ሁለታችንም ጀመርን። አራት ዓመት ያህል ሆኖናል። አሁን መጽሔታችሁ በየምል ጊዜ ነው የሚወጣው? በየሶስት ወሩ ነው አሉ። ብዙ መሰናክሎች ቀላል አይደለም። ጊዜያችንን ጠብቀን ለመውጣት የምታገልበት ብዙ ሁኔታ አለ። ብዙ አስቸጋሪ ምዕራፎች አሉብን። ግን ይሁን እንጂ መጽሔቷ በደንባችን መሰረት በየሶስት ወሩ ነው እየታጠመች የምትወጣው። መሰረታዊ ነገሩ ምንድን ነው ካልን ሀይማኖት ሚኒስተር እነኚህ ሁሉ ታቡ ናቸው። እነኚህ ሁሉ አይነኬ ናቸው ለእኛ ለመጽሔታችን ስራ። ምክንያቱም ህብረተሰቡን በኩልነት ለማገልገል የማንንም ወገን ላለመወከል የማድረግ ነገር ነው። ዓላማችን ይሄንንም ነው እያደረግን እየሰራንበትም ያለ ነው። እግዚአብሔር እስካሁን ረድቶናል። ቀጥሎም እንደዚሁ እየረዳን እንደምንቆይ አምናለሁ። ነው ሌሎች ሌሎች ነገሮችን ደግሞ በተመለከተ ዶክተር የሚለውን እሺ፣ እሺ አርቲስት ሳይ እንደገለጸው ነው በነገራችን ላይ በሰላምታ መጽሔት ብቻ እናየው የነበረው ሀገር ቤት የህትመት ጥራትና የወረቀትም የቀለማትም እንደዛ ውህደት ነው። በሱ ጥበብ እና ዲዛይን ያው የምትወጣውና የይዘትና የገጽ የእያንዳንዱ ገጽ መልክ ጥራት እንዲኖረው ተደርጎ ነው የሚወጣው እና እዛ ላይ ምንድን ነው ያለው አፍሪካን በማዕድነት የጠረጴዛ ላይ ለምግብ አፍሪካን በማዕድነት ማቅረብ ወይም መግለጥ ብለን ነው የተነሳ ነው። እና ለምንድን ነው አፍሪካ ያልነው? ቅድም ያልኩት የድምፅ ጉዳይ አለ አሁንም ድምፅ ወሳኝ በሆነበት ሀገር መሰባሰብ አብሮ መሆን ይጠይቃል እና ድምጽ ባነሰ ቁጥር ያው ድምፅ ከሌለ የለህም፣ የማትታይ ከሆንክ የለህም እና የማትሳተፍ ከሆንክ ስለሌለ ያንን ከማጉላት አንጻር የአፍሪካ ድምጽ አድርገን ነው የወሰድነው። እና ይህንን ማማርኛ ለምሳሌ ምንድን ነው በተለያዩ ቦታ ስናስተዋወቅ ስለ መጽሔቱ የምንነግራቸው የሴም ቋንቋዎች ከሆኑት ከአረብኛ ቀጥሎ በዓለም በስፋት በሁለተኛ ደረጃ የሚነገር የራሱ ፊደል ያለው እና አፍሪካዊነቱ ከነ ፊደሉ ከነ ቋንቋ ይመጣል። ከዛ ደግሞ ባለን አሁን እኛ ሁለታችን ማድረግ በምንችለው እኛ ደግሞ ከዛ ውጭ ላሉ አፍሪካውያን እንዲሸፍን ነው እና መጽሔቱ ውይዘቱን በምታይበት ሰዓት እንዳልኩት ነው እንደ ጠረጴዛው ዝርግ ምግብ ዝክረ ጥበብ የሚል አምድ አለ። እዚህ ስንኖር የሚል አምድ አለ እዚህ ስንኖር በእንግሊዝኛው ሂር ኤንድ ናው ነው ያልነው። ሰዎች እዚህ ሲኖሩ በበጋ፣ በጸደይ፣ በክረምት ምን ማወቅ አለባቸው? ወቅታዊ የሆኑት ጉዳዮች ምንድን ናቸው? ለምሳሌ ከታክስ ጋር በተያያዘ ሊሆን ይችላል። በተለያዩ ስራ መፈለግ፣ የትምህርት እድሎች ምንድን ናቸው? ለህጻናት ለልጆች መጠንቀቅ ያለባቸው ምንድን ነው የሚል እንሸፍናለን፣ እዚህ ስንኖር ስር ማለት ነው። ዋናው ጤና የሚል አለ። የስኬት አርአያ የምንለው አለ። ይሄ ደግሞ በተለያየ መስክ ከሴት ከወንዱ ከንግድ ከሙያው ከተለያየ ቦታ የተሳካላቸው ልጅም በማሳደግ ቢሆን የተሳካላቸውን የእኛን ሰዎች ማክበር በሌላ ሰው አርዓያነታቸው የስኬት አርዓያነታቸው እንዲታወቅ ማድረግ የምናደርግበት አለ። ዞላ ወጎች የምንለው አምድ አለ። የተለያየ ስነ ጽሑፍ ወጎች የምንጽፍበት የኢኮኖሚ አምድ አለ። አሁን እንደምታውቀው ኢኮኖሚ ሲወርድ ብዙ ሰው ይፈናቀላል ከሥራ እዛ እዛ ላይ ሰዎች ማድረግ ያለባቸውን ምክር የሚለገስበታል። እንዲሁ ለህጻናት ለእንቡቶቻችን ብለን የፈጠር ነው አምዳለ ና እነዚህ ከሞላ ጎደል የተወሰኑትን የሚገልጹ ናቸው እና ምናልባትም ለአድማጮች ሊመስል እንደሚችል ያሳያሉ ብዬ ስፋረጋለሁ ነው። እናመሰግናለን እንግዶቻችንን። አሁን ከዚሁ ተመሳሳይ የባህል ነክ ጉዳይ ጋር የሚያቆየን ይሆናል ተከታዩም በሰሜን አሜሪካ የኢትዮጵያዊነት ውርስና ቅርስ ማህበረሰብ ስድስተኛ ዓመታዊ በዓል የፊታችን እሁድ እዚህ ዋሽንግተን ዲሲ ውስጥ በሚገኘው በጆርጅ ታውን ዩኒቨርሲቲ ይካሄዳል። ማህበሩ በዘንድሮ በዓሉ ምርጥ ናቸው ላላቸው ሶስት ኢትዮጵያውያን ሽልማትና እውቅና እንደሚሰጥ የህዝብ ግንኙነት ክፍሉ ኃላፊ ካሌብ አማረ ለአሜሪካ ድምፅ ሬዲዮ ገልጸዋል። አቶ ካሌብን ያነጋገረው አዲሱ አበበ ነው። ቀጥሎ ይቀርባል። እሺ አቶ ካሌብ አማራ በቅድሚያ አመሰግናለሁ። የኢትዮጵያ ውርስና ቅርስ ማህበረሰብ በሰሜን አሜሪካ ስድስተኛ ዓመታችሁ ነው፣ እንኳን አደረሰህ እላለሁ። እንግዲህ ከወዲሁ በዓላችሁ የፊታችን እሁድ ነው የሚካሄደው። ከዚህ ቀደም እንደምታስታውሰው፣ እኛም አድማጭም ያስታውሳል፣ ሶስት ቀን ነው ዓርብ ጀምሮ ወደ ማታ፣ ቅዳሜም እሁድም ይካሄድ ነበር። አሁን ወደ አንድ ለምንድን ነው አንድ ብቻ የሆነው? እሺ በመጀመሪያ ደረጃ እድሉት ስለተሰጠኝ የአሜሪካን ድምፅ ሬዲዮ ጣቢያን ከልብ ማመስገን እፈልጋለሁ። ሁለተኛ ደረጃ እንኳን አብሮ አደረሰን በዚህ በ ዋሽንግተን ዲሲ አካባቢ ለሚገኙ ኢትዮጵያውያኖችም እንኳን ለስድስተኛው አመት አደረሳችሁ ለማለት ፈልጋለሁ። ከዚህ በፊት ው ለሶስት ቀን ነበር የምናዘጋጀው ላለፉት አምስት አመታት። በአሁኑ አመት ግን አንደኛ ከዚህ በፊት ህብረተሰቡ ሲቸገር አይተናል ሶስቱንም ቀን ፕሮግራማችን ላይ ለመገኘት በሁለተኛና ዋነኛ እንደ ደረጃ ደግሞ የበጀት ችግርም አለብን። ሶስት ቀን አዘጋጅተን የምናገኘው የምናወጣው ወጪ ከምናስገባው ገቢ ጋር ተመጣጣኝ ሆኖ አላገኘ ነው። ምናልባት ለህብረተሰቡም እንዲመቸው ለእኛም በውጪ እንዳንጎዳ፣ ነገር ግን ቢያንስ ቢያንስ በየአመቱ መዘከር ስላለብን ይሄን ክብረ በዓላችንን በአንድ ቀን ብዙም ፕሮግራሞች አካትተን ለመያዝ ሞክረናል። የአሁኑን ፕሮግራም በአንድ ቀን ብናደርገውም በሁለት ቀን ወይ በሶስት ቀን የሚዘጋጁትን ፕሮግራሞች በአብዛኛው ያካተተ ነው። አጨናንቀን ፕሮግራማችንን፣ ሁሉንም ፕሮግራሞች ቢያንስ ቢያንስ በጥቂቱም ቢሆን ለማካተት ፈልገናል። ህብረተሰቡን ከሁሉም ፕሮግራሞች ተቋዳሹ ማለት ነው። እንደዛ ስታደረጉ ግን ሰውን ሙሉ ቀን እዛ መፈናፈኛ አቶ ለምሳ ሰዓት እንደ አጣብይ ነው። ከዚህ በፊት ሁሉ እንደምናደርገው በእርግጥ የምሳ ሰዓት ሰዎች ሳይሆን አንዳንድ ነገሮች የሚበላው በተለይ ደግሞ ለህፃናትና ለልጆች ለወጣቶች መመገብ እንዲችሉ ከዚህ በፊት እንደነበረ ሁሉ ምግብ የሚሸጡ የተለያየ አይነት ምግብ የሚሸጡ ቬንደሮች ይኖሩናል። እነሱ ቆመው ምንም ይሸጣሉ ማለት ነው። መልካም። እንደው ብዙ ጊዜ አቶ ካሌብ ምን አላችሁ፣ ምን ይቀርባል? የተለመደ ጥያቄ ነው። እኛም እኔም ማቅረቢያ አይቀርም። ግን የታዘብኩት ከእናንተም ይሁን ሌላ ደግሞ የእናንተን መሰል የሰሜን አሜሪካ የስፖርት ማህበሩ ምን አላችሁ ሲባል ይሄ ያለን ያለን፣ ይሄ ያለን ያለን፣ እንግዲህ የማስታወቂያ ነገር ነው። ሰውም መሳቢያም ይሁን መማረኪያ አይታወቅም። ግን ቋሚ ሆነው የሚካሄዱ ነገሮች አናየም። አሁን ለምሳሌ በሰሜን አሜሪካ የኢትዮጵያዊነት ውርስና ቅርስ ማህበረሰብ ውስጥ በአንድ ዘመን ታይተዋል። እግር ኳስ፣ ሩጫ ሁሉ ሳይቀር ተካሄዶ ነበረ። የተለያዩ ንግግሮች በተለያዩ ርዕሶች ላይ የስዕል ኤግዚቢሽን። በአሁኑ እሑድ እንደው በስፍራው የሚመጡም እንግዶቻችሁ እንዳይታዘቡ አይቀሩም። እነዚህ ይቀርባሉ የሚባሉትን እስቲ ግለጥልን። እሺ፣ እናካትታቸዋለን። ይቀርባሉ ብለን ያሰብነው አንዳንዶቹንም የቅድሚያ ክፍያ የሚያጠናቀቅ ነው ወይም ደግሞ በቃል ደረጃ የተገባባ ነው ስለሆነ ይመጣሉ ይካተታሉ ብለን ሙሉ በሙሉ ለሕብረተሰቡ ማረጋገጫ የምንሰጠው አንደኛ ነገር የሩጫ ውድድሮች ይኖራሉ። በህጻናት መካከል የሚደረጉ ምን ያህል ውድድሮች ይኖራሉ፣ ሕብረተሰቡ ልጆቹን እንዳስመዘገበ እንደሚሆነው ግን ሩጫ ውድድሩ ይኖራል። የጆንያ ውድድሮች ይኖራሉ። ምን ያህል ይኖራሉ የሚለው ይኸውም ህብረተሰቡ ልጆቹን አምጥቶ እንደሚያስመዘግበው ደረጃ ይለያል ማለት ነው። ወደ ከሰዓት እና ወደ ምሽት አካባቢ ደግሞ የተለያዩ አዝናኝ የሆኑ ባህላዊና ዘመናዊ ሙዚቃዎች አሉን። በባህላዊ ደረጃ የዳንኪራ ባህል ቡድን ስራዎቻቸውን ይዘው የባህል ቡድን ናቸው። በቀጥታ የኢትዮጵያን የተለያየ ባህሎች የሚያሳዩ እነሱ ያቀርቡልናል። በዘመናዊ ደረጃ ደግሞ እነ ሻምበል በላይነህ፣ በዛ ወርቅ አጥፋው፣ እነ ዳሚ ሌሎችም ዘመናዊ የሙዚቃ ስራዎቻቸውን ያቀርቡልናል። ከዛ ባሻገር በእርግጠኝነት የምንናገረው ባለፉት ሁለት ሶስት ፕሮግራሞቻችን ላይ የተገኙ በዚህ በቶማስ ያንግ የሚመራው የወጣት በአሜሪካዊ ወጣት ሁለተኛ ደረጃ መለስተኛ ሁለተኛ ደረጃ ተማሪዎች የሚደረግ የባህል እንደዚሁ የውዝዋዜ ቡድን እነሱም መጥተው ዝግጅቶቻቸውን ያቀርቡልናል። እነዚህ እንግዲህ አይቀሩም ከምንላቸው ፕሮግራሞቻችን መካከል የተወሰኑትን ነው እንግዲህ አሁን እንደው አሁን እንግዲህ ይበልጥ የሚጠበቀው ደግሞ ስሙን የሚመለከት የኢትዮጵያዊነት ውርስና ቅርስ ማህበር ስንል ማህበረሰብ እንል የኢትዮጵያን ባህላዊ ቅርሶች፣ እሴቶች በተለያዩ የታሪክ ምሁራን፣ በተለያዩ የኢትዮጵያን ታሪክ በሚያውቁ ሰዎች የሚነገረውና የሚሰጠው ለምን አላማው አንድም እዚህ ሀገሬውን ተወላጅ ስለ ኢትዮጵያ ግንዛቤ ለማስጨበጥ ሁለተኛ ደረጃና በዋናነትም ደግሞ ከአንደኛው ባላነሰ ሁኔታ እዚህ የተወለዱ ልጆቻችን የኢትዮጵያን ባህል ውርስ እንዲያዩና እንዲማሩ ነው ሚዛን የሚደፋው። ያ ይመስለኛልና ስላልጠቀስክልኝ ነው። እሱስ ጥሩ ጥያቄ ነው የተነሳው። ከዚህ በፊት የባህላችንን እና የታሪካችንን ጉዳይ በማንሳት ፓናል ዲስከሽኖች ይካሄዱ ነበረ። ከዛ ባሻገር ግን በዘንድሮም ተመሳሳይ ፕሮግራሞች ለማድረግ አስበን ነበረ ያልከው እሱም አንድ ቁልፍ የሆነ አስተማሪና ወሳኝ የሆነ በዚህ ሀገር ወጣቶችና ልጆች መካከል መያዝ ያለበት ነው ብለን ያመነው ነው። ነገር ግን ዘንድሮ በአንድ ቀን ውስጥ ፕሮግራማችንን ለማካተት ስላሰብን ይህንን አይነት እና ሌሎች መሰል የሆኑ ፕሮግራሞችን በዚህ ውስጥ ጨምቀን ለማካተት ጊዜውም አቅሙም ፈቃደኛ አልሆነም። አንድም እንኳን የክብር ተናጋሪ፣ በኢትዮጵያ ታሪክ ዙሪያ ትምህርት የሚሰጥ ሰው የለም። በአጋጣሚ ሆኖ አላዘጋጀ። እንደው አንድ ደፈር ያለ ጥያቄ በጠየቅ ይቅርታ አድርግልኝና ከዚህ ቀደም ከአንተ ጋር ስንወያይ ስለዚህ ማህበር እናወራለን። አስፈላጊ ነው ወይ ከሚለው አንጻር በጣም ያስፈልጋል። እኔ በግል አምንበታለሁ። ማንም ሰው መኖሩን ያምንበታል። ሲኖር ግን ለመኖር ያህል መሆን የለበትም የሚል እምነት አለኝ። ብዙ ነገር ሀሳብ ተለዋውጠናል። አሁን በአሁኑ ሁድ ዘፈንና እስክስታ ሰዋይቶ ነው የሚለያየው። አየኸው? የኢትዮጵያዊነት ውርስና ቅርስ ማህበረሰብ ትልቅ ስም ያለው ማህበር በኢትዮጵያ ታሪክ ዙሪያ ምንም ነገር ለጊዜው አለመኖር ከአቅማችሁ በላይ እንደሆነ ልገምት እችላለሁ። የቀኑ አንድ ብቻ መሆንም እንደሆነ እገምታለሁ። እንዳልኩት እንደው ጥያቄን በይቅርታ ተቀበለኝና እንዴት ታየዋለህ? እንዴት ነው መካሄድ ያለበት? ምን ያህል ታስቦበታል ይሄ ነገር? እሺ፣ እንግዲህ በአስፈላጊነቱ ደረጃ ላይ ከተማመንን የሚያስፈልጋል ብለው ላይ በበቂ ሁኔታ ተሰርቶበታል ወይም ደግሞ በሚፈለገው ደረጃ ተሰርቶበታል የሚለው አንደኛ የኢትዮጵያዊነትና ማህበረ ገና ታዳጊ የሆነ ማህበር ነው። ብዙ መስራት እንዳለበት ያውቃል። ከዚህ በፊት ያሉትን በየአመቱም ከጉድለቶቻችን እና ከድክመቶቻችን ነው እየተማርን ባለፉት አምስት አመታቶች ባለፈው አመት ምን ጎደለ፣ በአሁኑ አመት ምን ማካተት አለብን እያልን ያቅማችንን እያደረግን ስንጥር የነበረው፣ ወደፊትም ብዙ መስራት እንደሚጠበቅብን እናውቃለን። ነገር ግን ወደፊት እምነት አለኝ ብዙ አይነት ስራ ልንሰራ እንችላለን። ሌላው ቅድም እንደጠቀስከውና እንደጠየቅከው የምናዘጋጀው ዝግጅቶች በሙዚቃዎች ዙሪያ ብቻ የሆኑ ህብረተሰቡን፣ በማዝናናት በዛ በሙዚቃው ዘርፍ ብቻ የማዝናናት ለምን ሆነ ለሚለው ፕሮግራማችን መነሻው አላማችን ሞቶ ብለህ ያዝ ነው፣ ህጻናቶችና ወጣቶችን ማዝናናት ነው። አጋጣሚ ሆኖ ከዚህ ቅድም እንዳልኩ በሶስት ቀን በምናዘጋጃቸው ዝግጅቶች ላይ የተለያዩ የታሪክ ምሁራንን አንብሰን በተለያዩ ርዕሶች ላይ አወያይተን እናጋለን። በእነዚህ ውይይቶች ላይ የሚገኘው የወጣትና በተለይ የህጻናትና የወጣት ቁጥር በጣም በጣም አናሳ ነው። አብዛኛው ወጣትና አብዛኛው የህጻናት የሚገኘው በመዝናናቱ በዚህ በሙዚቃው በስፖርቱ ዙሪያ ላይ ነው። እና ያንን ወጣት ደግሞ ይሄኛው ካልገባው አይ በቃ ያው ይሄ የማይገባው ከሆነ ወደዛ ከማለት በዚህኛው በሙዚቃውና በስፖርቱ እያዝናናን በተጨማሪም ደግሞ አስተማሪነቱን እየሰጠን ወደፊት ግን መሸጋገሪያ ድልድዮችን እየፈጠርን የተለያዩ መሸጋገሪያ ድልድዮችን እየፈጠርን እነዚህን ወጣቶች በተለያዩ የታሪክና የቅርሶቻችን ጉዳይ ላይ የምናስተምራቸውን መንገዶች ለመፍጠር በሀሳብ ደረጃ ወስነናል። ከእናንተ በዚህ በማህበረሰብ ውስጥ አቶ ካሌብ አባላቱ አመራር ውስጥ ያላችሁት ተነሳሽነታችሁ ምን ያህል ነው? ለምንድን ነው ይሄን የምለው፣ እንግዲህ መልሽ ዛው እንዳልሄድ ፈራለሁ። አርብ ጀምሮ እስከ እሁድ የነበረው ነገር አሁን ወደ እሁድ ሲጠቃለል የመቀነስ የማሽቆልቆል ነገር እንዳይመጣ ምናልባት መካከላችሁ እንደው ይሄ ነገር የሚል እንዴት ነው ተነሳሽነታችሁ? ማለት ለዚህ ነው በስሜት በደንብ መስራት አለብን ተብሎ ጥንካሬው የሞራሉ እንትን አለ። ደህና ደህና ናችሁ? እንዴት ናችሁ? ጥሩ ጥያቄ ነው የጠየቀኝ። በእኛ በኩል ማህበራችንን ስንጀምረው በጣም በጣም በጥቂት ሰው እና በጥቂት የገንዘብ ሀይል ነበር። በሁሉ ነገር የሰው ሀይሉም የገንዘብ ሀይሉም የእውቀት ሀይሉም በጣም በጣም ትንሽ ነበር። ምናልባትም አንሷል ማለት እችላለሁ። ምክንያቱም በየአመቱ ከፍተኛ ወጪዎች እናወጣለን። ሁለት ዝግጅቶች ነው የምናዘጋጀው በአመት ውስጥ። አንድ የአድዋ ዝግጅት አለ፣ መታሰቢያ ዝግጅት እናደርገው። ሁለተኛ በዚህ በጋ ወቅት ላይ የምናዘጋጀው የሜዳ ዝግጅት አለ እና ያ በውጭ ደረጃ እየጎዳለው። ግን አሁንም ድረስ በአብዛኛው የአባላት ዘንድ ያለው አቋም በጣም በጣም ተነሳሽ ሲመጡ ይበልጥ እንደውም በየአመቱ እየጨመረ ይበልጥ ሀሳቦች እየሰፉ ምንም እንኳን አቅማችን በጣም በጣም አነስተኛ እየሆነ ቢሄድም ይበልጥ ይበልጥ ተስፋው እየጨመረ ይበልጥ አቅማችን እየጨመረ የመጣበትን የጎለበተበትን ነገር ነው መረዳት የቻልኩት እና ተነሳሽነቱ እየጨመረ ነው እንጂ እየቀነሰ አልመጣም። እንደውም በዘንድሮ አመት አዳዲስ አባላቶች ወደ ማህበራችን እንዲቀላቀሉ አድርገናል። እነዚህን አባላቶች ከቀሰቀሳቸው እና ከጨመራቸው ነገሮች አንዱ ኢትዮጵያን ውርስና ቅርጽ ማህበረሰብ የተነሳበት አላማ ብቻ ሳይሆን እስከ ዛሬ የመታቸው ግ አባላቶች ሁሉ እነዚህም አዳዲስ አባላቶቻችን እንጽበዋል። ለምሳሌ በየዓመቱ የተለያዩ ኢትዮጵያውያኖችን እውቅና እንሰጣለን። በአሁኑም አመት እውቅና እንሰጣለን። በነገራችን ላይ ያለን ያልጠቀሱት ነገር ነው። ለሶስት ኢትዮጵያውያኖች እውቅና እንሰጣለን። ሶስት ዘርፎች አሉን። አንደኛው ዘርፍ ያልተዘመረላቸው ጀግኖች የሚል ነው። ሁለተኛው በሃይማኖትና በነፃነት እኩልነት የሚል ነው። ሶስተኛው ደግሞ በዚህ በትምህርት ዘርፉ ላይ ጥሩ ውጤት ያሳዩ ኢትዮጵያውያኖችን በሚል ሁል ጊዜ በየአመቱ ተሸላሚነት ተሸላሚ እናቀርባለን። ወደ እሱም መለስበታለሁ። ሌላው ግብአታችን የመጣነው ምንድን ነው? ከባለፈው አመት ጀምሮ ላለፉት ሁለት አመታት እውቅና አግኝተን በዚህ በሞንጋብሪ ካውንቲ ሜሪላንድ ውስጥ ሰንደቅ ዓላማችንን እናውለበልባለን። ይሄ እውቅና ተሰጥቶናል። የኢትዮጵያ ሰንደቅ ዓላማ በአድዋ በዓል ላይ ይውለበልባል። ይሄም ህብረተሰቡንና አዳዲስ አባላቶቻችንን ስቦልናል። በሶስተኛ ደረጃ ባለፈው ዓመት ላይ የተሰጠን ትልቅ እውቅና አለ። ይኸውም የሞንጋብሪ ካውንቲ የአድዋን በዓል በማርች ወር ላይ ተከብሮ እንዲውል በዛ በሞንጋብሪ ካውንቲ ውስጥ ተከብሮ እንዲውል እንዲዘከር አውጇል። ይሄ ደግሞ በጣም ትልቅ ኢትዮጵያኖች ምናልባት በረጅም ዓመት ስደት ዓለም ላይ ካላጠናቀቋቸው ትልቅ የቤት ስራዎች የኢትዮጵያነት ውርስና ቅርስ ማህበረሰብ የፈጸመው ትልቅ ግብዓት ነው ብዬ ነው የምገምጠው። ይሄ ለነባር አባላቶችም አዲስ አባላቶችም ትልቅ ተስፋ ሰጥቷል። በጣም በጣም ድንቅ ነው። የማርች ወይም የመጋቤት ወር የአድዋ ቀን ወይም የአድዋ ወር እንዲባል ነው ዓለም የተቡቅና ያገኘው ትክክል። እና ደግሞ ሰንደቅ ዓላማ በአድዋ በዓል እንዲውለበለብ ማድረግ እንግዲህ ከአሜሪካ ሁለተኛ መሆናቸው ሆን ቺካጎ በኢትዮጵያ አዲስ ዓመት መስከረም አንድ ቀን የኢትዮጵያ ሰንደቅ ዓላማ እንዲውልበለብ አድርገዋል። እዚ ያለ ማህበረሰብ በጣም ትልቅ ነገር ነው። እናንተ ደግሞ አድዋን እንደውም በአድዋ ላይ ብትጠነክሩ ጥሩ ነው። ምክንያቱም በሱ ዙሪያ ተሰባስቦ የሚሰራ ሀይል እስካሁን አላየሁም። እንደው ማህበረሰቦች፣ አንዳንድ ኢትዮጵያን ድርጅቶች ዝም ብለው እንደዚሁ በዓሉን ታሪኩን ለማስታወስ እንዳይረሳ ያከብራሉ እንጂ ስራዬ ብሎ የያዘው የለም። በባለቤትነት ጥሩ ነው። የእናንተ እንግዲህ እሁድ ካየኑ በኋላ ተመልካችም ካየው በኋላ ምን ነው እንዲህ ብላችሁ አልነበረም ወይ ለማለት እንዲያመች ተመልሰን እንመጣለን። የቀረ ነገር በአንተ በኩል ካለ ግለጥልኝ። በእኔ በኩል በእኔ በኩል ቅድም እንደጀመርኩ ሁሌ ሶስት ሰዎች እውቅና የምንሰጣቸው ያልተዘመረላቸው ጀግኖች በሚለው ዘርፍ አቶ አንዳርጋቸው ጽጌን ተመራጭ አድርገናል። እሺ፣ ሃይማኖት፣ ነጻነትና እኩልነት በሚለው ደግሞ አምባሳደር እምሩ ዘለቀን በርጠናል። በሶስተኛው ደግሞ በዚህ በትምህርት ዘርፉ ነው ዶክተር ብሩክ ተድላን በርተናል። እነዚህም ሶስቱ እጩዎች እንሸልማለን በዘንድሮ ወይም እውቅና እናሰፋለን። መልካም በዓል የሆንላችሁ። በዓሉ ካለፈ በኋላ ቅድም እንዳልኩት አንዳንድ ነገር መዋየታችን አይቀርም። እንግዶቻችሁንም በተለይ ነ ሶስት ተሸላሚዎችን በየብቻ እያቀረብን ስለ ሽልማቱና ስለ ጠቅላላ ሁኔታ እናዋያቸዋለን። በእኔ በኩል በጣም አመሰግናለሁ። አቶ ካሌባ ማረ የሰሜን አሜሪካ ኢትዮጵያውያንነት ውርስና ቅርስ ማህበረሰብ የህዝብ ግንኙነት ኃላፊ ዜርስትልኝ። እኔም ዜርስትልኝ፣ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሊቢያ የምጣኔ ሀብት ዋና ዋልታው የነዳጅ ሀብቷ ነው። ስለዚህም የሀገሪቱ ብሔራዊ የነዳጅ ኮርፖሬሽን ምስራቃዊውን አመራር በአንድ ነጻ ያስተዳደር መዋቅር ስር ለማዋሃድ ስምምነት መፈረሙ ለሊቢያውያን ሁሉ ጥሩ ዜና ነው። የሊቢያ የነዳጅ ሀብት ለሁሉም ሊቢያውያን ጥቅም መዋል አለበት በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ስምምነቱ በተግባር ከተተረጎመ ጠቅላላ ህዝቡን ሊጠቅም ይችላል። ዘጠና ከመቶ የመንግስቱ ገቢ ከነዳጅ ምርቷ የሚገኝ በመሆኑ ነዳጅ ለሊቢያ የደም ስሯ ነው። የሀገሪቱን የነዳጅ ሀብት ብቻ ሳይሆን ነዳጅ ማስተላለፊያ ቧንቧዎቹን ማጣሪያዎቹንና ማምረቻ ጣቢያዎቹን ጨምሮ መሰረተ ልማቱን አብዛኛውን ሲቆጣጠር የቆየው ብሔራዊ የነዳጅ ኮርፖሬሽኑ ነው። አምባገነኑን ሙአመር ጋዳፊን ከስልጣን ያስወገደው ህብረት ተከፋፍሎ በግዛትና በሀብት ይገባኛል ላይ ውጊያ ሲጀምር የነዳጅ ምርቱ አሽቆለቆለ። ያ የሚገርም አይደለም ብሏል ርዕሰ አንቀጹ ሲቀጥል የነዳጅ መሰረተ ልማቱም በተዋጊ አንጃዎችና ዳዕሽን ጨምሮ በሌሎች ጽንፈኛ ቡድኖች በተደጋጋሚ ጥቃት ደረሰበት። በዚህም የተነሳ ምርቱ ተስተጓጉሎ የውጭ ንግድ ጣቢያዎቹና ወደቦቿ እስከ መዘጋት ደረሱ ብሏል። በዚያ መሀል ዓለም አቀፉ ማህበረሰብ እውቅና ያልሰጣቸው አካላት በህገ ወጥ መንገድ ነዳጅ ወደ ውጭ እየላኩ ለመሸጥ መሞከራቸው አልቀረም ካለ በኋላ የሊቢያ ነዳጅ የሁሉም ህዝቧ ሀብት እንጂ ሊቆጣጠሩት የቻሉ ጥቂቶች እንደፈለጉ ሊጠቀሙበት የሚገባ አይደለም ብሏል። አያይዞም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይህንን ህገወጥ ተግባር በማውገዝና አባል ሀገሮች በሙሉ ከሊቢያ ህገወጥ ነዳጅ የጫኑ መርከቦች በወደቦቻቸው እንዳያርፉ እንዲከለክሉ ጥሪ በማድረግ ውሳኔ ማሳለፉን ርዕሰ አንቀጹ ይገልጻል። ባለፈው እንደ ኤሮፓውያን አቆጣጠር ሐምሌ ስድስት ቀን የፈረንሳይ፣ የጀርመን፣ የጣሊያን፣ የስፔን፣ የእንግሊዝና የዩናይትድ ስቴትስ ተወካዮች ባወጡት የጋራ መግለጫ የሊቢያው የነዳጅ ኮርፖሬሽንን በአንድ አስተዳደር ለማዋሃድ የተደረሰው ውሳኔ እንዳስደሰታቸው ገልጸዋል። ሊቢያውያን ሁሉ የነዳጅ ምርቷንና የውጭ ሽያጯን አስተካክሎ ለማሳደግ ተባብረው እንዲሰሩ ተማጽኖ አቅርበዋል። የሊቢያ የነዳጅ ሀብት መጥቀም ያለበት ሁሉንም ዜጎቿን መሆኑንም አስምረውበታል። ስድስቱ መንግስታት የሊቢያ መንግስት ከጠየቀን ሕገወጥ ነዳጅ ንግድን ለማስቆምና በነዳጅ ሀብቷ ያላግባብ ሊጠቀሙ የሚሞክሩት ላይ ቅጣት ለመጣል አስፈላጊውን ሁሉ እናደርጋለን ሲሉ ቃል መግባታቸውን እርሳ አንቀጹ አክሎ ጠቅሷል። የነዳጅ ኮርፖሬሽኑን ጨምሮ የሊቢያ የምጣኔ ሀብት ተቋማት በሙሉ በሀገር አቀፍ ውል በተቋቋመው መንግስት ስር መተዳደር አለባቸው። የሊቢያ ሀብት ለህዝቧ ሁሉ ጥቅም መዋል አለበት ብሎ የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በኛ በእኛ በኩል ሰላም፣ ደህና ደሩ።